ሁለት ኢትዮጵያውያን የምጣኔ ሀብት ምሁራን ከአንድ ሁለት ዓመት በፊት ኢትዮጵያውያንን ከአገር በሚያስኮበልሉ ምክንያቶች ላይ ጥናት አካሂደዋል ምክንያቶቹንም ወጣቶቹ ከአገር እንዲወጡ ከውስጥ የሚገፉ ከውጭ የሚማርኩ ወይም የሚያማልሉ እንዲሁም ተባባሪ በመሆን የመሰደድ ፍላጎትን የሚያመቻቹ በማለት በሶስት ከፍለው ተንትነዋል አጥኚዎቹ በፕሮፌሰር ሰይድ ሀሰን በሙሬይ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር እንዲሁም በዴንቨር ሜትሮፖሊተን ስቴት ዩኒቨርሲቲ እና በጆሐንስበርግ ዊት ዋተር ስታንድ ዩኒቨርሲቲ የአካውንቲንግ ፕሮፌሰር ሚንጋ ነጋሽ ናቸው። ስለ ጥናታቸውና ስለ ደረሱበት ግኝት ትዝታ በላቸው አነጋግራቸዋለች። ፕሮፌሰር ሰይድ ሀሰን ፕሮፌሰር ሚንጋ ነጋሽ፣ አስቀድሜ ስለ ትብብራችሁ በጣም አመሰግናለሁ። እና ከቀናት በፊት እንግዲህ በተሰደዱበት ስፍራ ኢትዮጵያ ላይ የደረሰው የግፍ ግድያ ከመቼውም በበለጠ የኢትዮጵያን ወጣቶች የሚሰደዱበትን ምክንያት አበክረን እንድንጠይቅ፣ መፍትሄም እንድንፈልግ አስገድዷል። እና ሁለታችሁ ደግሞ ከሁለት አመታት በፊት በጉዳዩ ላይ ያደረጋችሁትን ምሁራዊ ጥናት በጽሁፍ አቅርባችኋል። ያን ጥናት መሰረት በማድረግ ነው እንግዲህ ዛሬ ለውይይት የጋበዝ ናችሁ። በጥናታችሁ ፑል ፋክተር ኢትዮጵያውያን አገር ለቀው እንዲወጡ የሚያደርጓቸውን ፑሽ ፋክተር፣ በሌላ በኩል ደግሞ ከሀገር እንዲወጡ የሚገፉ በማለት ዋናው የሚሰደዱበት ምክንያት ኢኮኖሚ መሆኑንም በመጥቀስ ጥናት አድርጋችኋል። አንዳችሁ በዚህ በምትሰጡን ማብራሪያ ብንጀምር ችግር የለውም። ዶክተር ምንጋ ቀጥል። እሺ፣ እግዜለኝ በመጀመሪያ አንድ ትርጉም ላይ ሀሳብ ብንይዝ ጥሩ ይመስለኛል። ስደትን፣ ፍልሰትን ከስራ ፍለጋ ጋር በተያያዘ በጊዜያዊ መንገድ የሚወጡ እና ደግሞ በቋሚ መንገድ የሚወጡትን ከዛ ደግሞ በመፈናቀል ምክንያት በተለይ በሀገር ውስጥም ሆነ ከሀገር ድንበር ዘለል በሆኑ ችግሮች ተፈናቅለው የሚወጡትን መለየት ይኖርብናል። ሁለተኛ ስደትና ፍልሰት የሰው ልጅ ታሪክ ነው። በእኛ ብቻ የተጀመረ አይደለም፣ በእኛም የሚያልቅ አይደለም። እንደውም በዘመነ ግሎባላይዜሽን ላይ ብዙ ሕዝብ ከሀገር ሀገር የሚወጣበት በውጭ ሀገር ተወላጅ የሆኑ ሰዎች በተለያየ ዓለም ላይ የሚኖሩበት፣ በተለይ ከኢኮኖሚ ጋር ግንኙነት ደግሞ ጋር በጣም የተያያዘ መሆኑን መጀመሪያ መሰረት ላይ ማስቀመጥ ይኖርብናል። በእኛ ጽሑፍ ያስቀመጥነው በዚህ በአንድ ሁለት ዓመት በፊት የነበረው የሚስቡ ጉዳዮች ወይም ምክንያቶች፣ የሚገፉ ጉዳዮች እና ተጓዳኝ የሆኑ ነገሮች ብለን በሶስት ነበር ያስቀመጥነው። በሚስቡ ሁኔታዎች ስንመለከት በውጭ አገር ከመኖር የሚመጡ ጥቅሞች አሉ ተብሎ የሚገመቱ ናቸው። እነዚህም ማለት ለምሳሌ አሜሪካን ሀገር ከመኖር የሚመጡ ጥቅሞች ከአውሮፓ፣ ከደቡብ አፍሪካም ያለውን ማየት ይቻላል። የሚገፉት ጉዳዮች ደግሞ በሀገር ውስጥ ያሉ ኢኮኖሚያዊና በተለይ የስራ እድሎች አለመኖር ወጣቱ ስራ አለማግኘቱ በፖለቲካ፣ በጎሳ፣ በሃይማኖት፣ በአፈና የመፈናቀል ችግሮች እና የሰብአዊ መብት መጣስ፣ መልካም አስተዳደር ያለመኖር፣ እነዚህ ሲሆኑ ተጓዳኝ ደግሞ የምንላቸው ሕገወጥ የሰው አዘዋዋሪዎች መብዛት ፈቃድ ያላቸው ግን በአጠቃላይ አጭበርባሪ የሆኑ የሰራተኛ ስራ ፈላጊና አስቀጣሪ ነን የሚሉ ሰዎች መኖራቸው በውጭ ሀገር ያሉ ኢትዮጵያውያን ያላቸው ከሀገር ውስጥ ያለው ግንኙነት የመሳብ በዝምድና በወዳጅነት የሚመጡ እና ውጭ ሀገር ደግሞ ሄደው ወደ ሀገራቸው ሲመለሱ የጥሩ ውጤት ምልክት የሚያሳዩ አንዳንድ ሰዎች በመኖራቸው እነዚህ ሁሉ በአጠቃላይ ሲታዩ ፑሽ ፑል እና ደግሞ ሜዲቲንግ ፋክት ብለን በሶስት፣ ያለውን በአለም ላይ ያለውን የምርምር ውጤት ጨምቀን ከኢትዮጵያ ሁኔታ ጋር ለማገናኘት ሞክረናል። ሆኖም ግን ማይግሬሽን እና ይሄ ወደ ውጭ ያለው ፍልሰት ልዩ ሙያ የሚጠይቅ ነው። የሳይኮሎጂ፣ የሶሻል፣ የፖለቲካል እና የኢኮኖሚ ሁኔታዎች ሲመለከቱ እኛ የተመለከትነው በኢኮኖሚ መነጽር ነው። እዚህ ላቁምና ፕሮፌሰር ሰይድ ቢጨምርበት። እሺ፣ ጥያቄ ላክልና ፕሮፌሰር ሰይድ ይጨምራሉ። ኢትዮጵያውያንን የሚያሰድዱ በጣም በርካታ በድህነት ምክንያት፣ ምርጫ በማጣት ከዛ ጋር የተያያዙ ምክንያቶችን በጥናቱ ዘርዝራችኋል። ጥናታችሁ ራሱን ከ10 በመቶ በላይ አድጓል የተባለውን የኢትዮጵያ ኢኮኖሚ እውነትነት ከጥያቄም የሚያስገባ ነው። እንግዲህ ያው እናንተ የኢኮኖሚ ምሁራን ስለሆናችሁ የኢኮኖሚው ላይ እናተኩርና የሀገሪቱ ኢኮኖሚ እያደገ መሆኑን ዓለም አቀፍ የገንዘብ ተቋማትም በየጊዜው በሚያወጡት ዘገባ የነገሩን ስለሆነ ይህንን አያይዘው እንዴት ወጣቱን በስራ ሊያሳትፍ አልቻለም? ይሄ ያደገው ኢኮኖሚ የሚለውንም በመመለስ እግረ መንገዶትን ፕሮፌሰር ሰይድ ሀሰን። እሺ በመጀመሪያ በዶክተር ምንጋም ስም እንደዚሁ በሁለታችን የሚያዝንበት ስለሆነ ይሄ በኢትዮጵያኖች ላይ የተደረሰው በደል ያሳዘነን መሆኑንና ለወላጆቻቸውም ለቤተሰቦቻቸውም ያለንን ለቅሶ መድረስ ጉዳይ ለማንሳት እፈልጋለሁ። ሁላችንም ተቆጭተናል። ኢትዮጵያኖች ግን የተሰቀቀ ሁኔታ ቢታረዱም እና ብናያቸውም፣ በብዙ ሺህ የሚቆጥሩ ሰዎች በባህር ላይ አልቀዋል። ይሄ መጀመሪያው አይደለም። አሟሟታቸው ጉዳይ በጣም የሚያሳዝን ነው። ሁላችንም አዝነናል። ይህንን ለኢትዮጵያ ሕዝብ ለወላጆቻቸውን ለማሳለፍ ፈልጋለሁ። ወደ ጥያቄውና ወደ ነጥቦቹ ልመለስና የኢትዮጵያ ኢኮኖሚ ተዛብተዋል። አደገ የሚባለው የአገልግሎቱ ጉዳይ ነው እንጂ አሁን ኢንዱስትሪ ብንመለከት ከአስር በመቶ አስራ አንድ አስራ ሁለት በመቶ እዛው እየተፏቀቀ ነው ያለው። የግብርናውን በምንመለከት ደግሞ ግብርናውም ራሱ አሁንም ቢሆን ያ የድሮውን የሰው ኃይልና የበሬ ኃይል የፈረስ ኃይል ይዘን ነው የምንታገል እየቆፈር ነው ዶማ ይዘን እየቆፈር ነው ያለ ነው እና በዛ አካባል የኢትዮጵያ ኢኮኖሚ አድጓል የሚባለው በጣም አስቸጋሪ ነው። ብዙ ጥናቶችም ይህን ጥያቄ አስገብተዋል። ነገር ግን አገልግሎቱ በኩል እና እንደ ቤት በመስራት መንገድ በመስራት ግድብ በመስራት እንደ እንደዚህ ያሉ ነገሮች ንግዶቹ እየተስፋፉ ነው ያሉት እና ይሄ ደግሞ አጠቃላይ የኢትዮጵያን ኢኮኖሚ ያዛብቷል። ከግብርናው እና በተለይም ግል እንቅስቃሴው ወደ መንግስት ከኢንዱስትሪው ወደ አገልግሎቱ ወስዶታል። ይሄ ነገር ካልተመለሰ ድረስ አስቸጋሪ ነው። እድገት የሚባለው እንግዲህ ቤት በመስራት መንገድ በመስራት ግድብ በመስራት ያሉ ነገሮች ናቸው ያሉት እንጂ በኢንዱስትሪ በኩል ምንም የታየ ነገር የለም። ህብረት ቀጥ ቁጦ ፋብሪካ አድርጎ የሚያደግ ነገር ምንም የተንቀሳቀሰ ነገር የለም። ይሄ የታወቀ ነው እና ሌላው ደግሞ ቁጥሩም ራሱ አስቸጋሪ ነው። አሁን ለምሳሌ እንደው አንድ ነገር ለማንሳት እስካሁን ድረስ ሰላሳ ዓመት ባየሁት መሰረት እያንዳንዱ ሀገር ዲቫሉዌሽን ያደረገ ገንዘቡን ያረከሰ ሀገር የኢኮኖሚ ችግር ኢኮኖሚ ድቀት ሪሴሽን ና ኮንትራክሽን ደርሶባቸዋል። ኢትዮጵያ ውስጥ ይሄ ተደርጎ እድገቱ መጀመሪያ እንደነገሩን አስራ አንድ በመቶ ያድጋል እንደተባለ ያውዛው ሆነ እና የኢትዮጵያ እንግዲህ ሌላ ፕላ ፓራሜትር አገርነት ማለት ነው። ይህን ሊሆን አይችልም። ብቻ ለማንኛውም ብዙ ነገሮች አስቸጋሪዎች ናቸው። ዋናው ነገር እንግዲህ ቀስቃሽ ናቸው ብዬ ለምንድን ነው አገራቸው ጥለው የሚወጡት እነማን ናቸው? መጀመሪያ እነማን ናቸው ብለን መጠየቅ አለብን። አገራቸውን ጥለው የሚወጡት እነማን ናቸው ስንል፣ በጠቅላላ ጎልማሳው ነው፣ ወጣትና ጉልበት ያለው ና ተማርኩ የሚለው ነው። ከእነዚህ መካከል ደግሞ ህጋዊ ሆነው የሚወጡ አሉ። መንግስትም የሚልካቸው በፓስፖርትም ይዘው እንደ ቃም ተሽጠው ወደ ውጭ ሀገር የሚላኩ አሉ። እነሱ አሉ። ሌሎ ደግሞ ህጋዊ መልክ የሚወጡ አሉ እና ህጋዊ በሆነ መልክ የሚወጡት አብዛኞቹ ወደ መካከለኛው ምስራቅ ወደ ሚድልስት የሚሄዱ ናቸው። ህጋዊ ያልሆኑ ሰዎች ደግሞ የሚወጡት አብዛኞቹ በሰሜን አፍሪካ አድርገው በሊቢያ ና በሞሮኮ በምነኛ አድርገው ወደ ጣሊያን ና ወይም ደግሞ ደቡብ አፍሪካ የሚሄዱ ናቸው። እነዚህ ደግሞ ተማር ነው የሚሉት ምናልባት ሁለተኛ ቋንቋ የሚችሉ እንግሊዝኛ የሚችሉ እነዚህ ናቸው። እና ጠቅላላ ስናየው ወጣቱ ሊያመርት የሚችል አገሩን ሊያቃና የሚችል ነው ጥሎ ሀገሩን ጥሎ የሚወጣው ከሚወጡት መካከል ደግሞ ህጋዊ ሆነው የሚወጡት ፈቃድ ያላቸው ወይም ደግሞ ከመንግስት ጋር ያልተጣሉ ናቸው። ያለ ህጋዊ የሚወጡት ደግሞ በፖለቲካ ችግር ያለባቸው እና ከመንግስት ጋር ጠብ ያላቸው ሰዎች ናቸው እና ይህንን ሁሉ ስንመለከት ችግሩ በጽንሰ ሀሳብ የሚገፉ አሉ፣ የሚስቡ አሉ፣ የሚገፋፉ አሉ ብንላቸውም አብዛኛው ኢትዮጵያ ህዝብ የሚሰደድበት ምክንያት ተገፍቶ ስለሆነ ነው፣ ስለጨነቀው ስለጨለመው ነው። ወደ ፕሮፌሰር ሚንጋ ልመለስ። ሪፖርቱን እንዳነበብኩት ተጨማሪ ሰው አገሩን ጥሎ እንዲሰደድ በማድረግ የምትጠቅሷቸው ከኢትዮጵያ ነባራዊ ሁኔታ ጋር የተቆራኙ ለምሳሌ የገበሬው ማሳ ለሰፊ እርሻ በመከለሉ፣ የገጠሩ ነዋሪ ከቤት ንብረቱ መፈናቀሉ፣ በቋንቋ አከላለሉ ምክንያት በአገሪቱ ተዘዋውሮ ወጣቱ መስራት ያለመቻሉን፣ ሌሎች አገሮች ውስጥም ባለው ሁኔታ ለምሳሌ ሙስና ሙስና በተንሰራፋበት ሀገር የስልጣን ብልግና ባለበት ሀገር ሰዎች ተስፋ ቆርጠው እንደሚሰደዱ ነው እና የገለጻችሁልን። ፕሮፌሰር ሚንጋ ይህን ነጥብ እንዴት ያብራሩታል? አዎ ትክክል ነው። እንግዲህ ይህን ስንመለከት አንደኛ የመሬት አያያዝ ፖሊሲ አገር ውስጥ ፕሮፌሰር ሰይድ እንዳለው ኢንፍሌሽኑ፣ የኑሮ ውድነቱ፣ የገንዘብ ምንዛሪ በየምክንያቱ መቀነሱ የህዝብ ብዛት፣ የኢንዱስትሪ እድገት አለማየት እና ሰራተኛን ደግሞ ወደ ውጭ ኤክስፖርት የማድረግ ፖሊሲ መንግስት ያለው ይመስላል። እንዲያውም ኢትዮጵያ ብዙ ሰው አሁን እንደሚታወቀው በሬሚታንስ ከውጭ በሚገኝ ገንዘብ ነው ኢትዮጵያ የውጭ ምንዛሪዋን እቃ ሸጣ ከምታገኘው ይልቅ ከሰው ውጭ ከምንሮ ኢትዮጵያ ልዩ ልዩ ምክንያቶች ወደ ሀገር በሚሄደው ገንዘብ ያ ገንዘብ ከኤክስፖርት በላይ ስለሆነ መንግስት ይህንን ገንዘብ ለማግኘት ልማት በሚለው መንገድ ለማግኘት በተለያዩ መንገድ ፕሮፌሰር ሰይደ ብሎታለ ቤት ስሩ፣ ቦንድ ግዙ እያለ አሁን ደግሞ ቢጫ ካርዱንም በመሸጥ ከህዝቡ ጋራ ገንዘብ ለማግኘት የፎረን ከረንሲ ለማግኘት ትልቅ ሙከራ ሲያደርግ ይታያልና ሆኖም ግን ወደ ውጭ ሀገር ሄዶ መስራቱና መክበሩ ወይም ችግር ባይኖረውም እነ ባንግላዴሽ እነ ግብፅ እነ ፓኪስታን እነ ኢንዲያ እነ ፊልፒንስ የሚያደርጉት ጉዳይ ነው። ሆኖም ግን ከዛ ተጓዳኝ የሆነ መንግስት ወጥ ያለው ፖሊሲ መሬት የረገጠ ፖሊሲ በማይግሬሽን ላይ ሊኖረው ይገባል እና ያለው አይመስልም። አሁን የምንመለከተው ነገር ምንድን ነው? መንግስት ድንገት ችግር ደርሶበት ከእንቅልፉ ሲነቃ የሚናገሩት ባለስልጣኖቹ ርዙጅና እግሩ ያልተያያዘ ፖሊሲ ሲናገሩ ይሰማሉ እና መንግስት በዚህ ጉዳይ ላይ ዝግጅትም ያለው እና በድንገት እንደው ችግር የመጣበት ነው የሚመስለው። ስለዚህ ሀገር ውስጥ ያሉ ጉዳዮች ችግሮች አሉ። ለዛ መንግስት ፊት ለፊት ኃላፊነቱን መውሰድ ይኖርበታል እና አንድ ወጥ ፖሊሲ መውሰድ አለበት። ፖሊሲውን ማስተካከል ይኖርበታል። ያንን መሬት ላይ የረገጠውን ነገር ካገኘ በኋላ ነው እንግዲህ ወደ መፍትሄ መሄድ የሚቻለው እና መንግስት በመጀመሪያ የፖለቲካ ፍላጎት ሊኖረው ይገባል። ፕሮብሌሙን በቀጥታ አድረስ ለማድረግ እንግዲህ ይቅርታ፣ አንድ ግን ትንሽ ለመጨመር፣ ወይዘሮ ትዝታ ኢትዮጵያ ውስጥ ሶስት ትላልቅ የዘርፍ ምንጮች አሉ። አንድኛው ግብርና ነው። ሌላው ደግሞ ተራ ንግድ ችርቻሮት፣ ንግድና ሰርቪስ ሴክተር አገልግሎት ላይ ያለ ስራ ነው። ሶስተኛው መንግስት ነው። እነዚህ ናቸው የስራ ምንጮች ኢትዮጵያ ውስጥ እነዚህ ሶስቱ ናቸው። በመንግስት ጋር ሆኖ ስራ ለማስረግ ከተፈለገ አንድ ሰው የፓርቲ አባል መሆን አለበት፣ ካድሪ መሆን አለበት። ያንን አእምሮ ለሸከመ የማይችለው ሁሉ ስራ ማግኘት አይችልም። ተወግዷል ደግሞ እውቀትም ያለው ችሎታ ያለው ሁሉ ከመንግስት ጋርም ብዙ አይገናኝም ወይም ለው አገር ድርጅቶች ይሰራል ወይም አገር ጥሎ ይወጣል። ተራ ንግድ ደግሞ የቤተሰብ ንግድ ነው። ችርቻሮ ሁሉ ከቤተሰብ ንግድ ጋር የተያያዘ ነው። ሰው የሚቀጥረው የራሱን ቤተሰብ የራሱን ልጅ ነው። የግል ንግዱ ደግሞ በመንግስት ተጽዕኖ ተደርጎበት ጫጭቷል። ስራ መፍጠር አልቻለም። ይሄ መልሶቹ ለችግሮቹ መልሶቹ ዝነዝ ናቸው። ግብርናውን በሚመለከት አንደኛ የህዝብ ብዛት አለ። ሁለተኛ መሬት የካድሬ ነው። ገበሬው ጭሰኛ ነው። ከመቼም የበለጠ በደርግም ጊዜ ጭሰኛ ነበር። አሁንም የበለጠ ጭሰኛ ነው። ካድሬ ነው የሚያሽከረክረው መሬቱን። ኮረፕሽንም ያለበት ሙስናም ያለበት እዛ ላይ ነው። እነዚህ የጠበበት ሰው በሙሉ ጥሎ የሚወጣው በዚህ የተነሳ ነው ለማለት ፈልጌ ነው። እሺ፣ ግን ሁለታቸውንም ልጠይቅ የምወደው ከመንግስትም ውጪ ወጣቱ ከሀገር እንዲወጡ የሚገፋፉ ሁኔታዎች በተመለከተ የህዝብ አስተያየትን እንዲሁ መንገድ ላይ ያሉ ሰዎችንም ስንጠይቅ አንዱ እንደ ነጥሮ የወጣው ምንድን ነው ከቤተሰብም ግፊት እንዳለ ነው። ምንድን ነው ከውጭ እየሰሩ አገር ውስጥ እየሄዱ ገንዘብ እየመነዘሩ የሚያሳዩ ሰዎች ኑሮ ሁኔታ እያዩ ወላጆችም ደግሞ ልጆቻቸው እንዲወጡ እንደሚገፋፉ ገንዘብም ካላቸው እዛው ጥረው ግረው አንድ ነገር ራሳቸው ጀምረው እንዲተዳደሩበት ሳይሆን፣ ወደ ውጭ ሄዶ የማምጣት ከመንግስት ውጭም ህዝቡ ኃላፊነት የለበትም ወይ? ፕሮፌሰር ሚንጋ ትክክል ነው። ይሄንን እኛ ከሚስቡት ያየ ነው። በአጠቃላይ ይሄኛውን ገፍተው ከሚያስወጡትና ከሚስቡት ጉዳዮች ስንመለከት በአንድ ጥናት መሰረት ወደ ለምሳሌ ጎጃም ውስጥ አካባቢ ተጠና የተባለ አንድ ጥናት ከሰባ አንድ ፐርሰንት በላይ ያለው የሚገፉ ጉዳዮች ናቸው፣ አንድን ህዝብ ወደ ውጭ የሚያወጡት። ወደ ሀያ ዘጠኝ ፐርሰንቱ ደግሞ የሚስቡት ናቸው ስለተባለ እዛ ላይ ትልቁ ላይ ስላተኮርን ነው ይሄ ውይይታችን እንጂ ትክክል ነው። ይሄ የሚስቡ ጉዳዮች እዚህ በውጭ ሀገር ያሉ ሰዎች የተዋጣላቸው ኑሮ የተሳካላቸው ያ ጉዳይ ስላለ የጎረቤትሽ ልጅሽ እኮ ሄዶ ወይም ሄዳ እንደዚህ እንደዚህ ሰርቷል፣ ቆርቆሮ ቤት ሰርቷል፣ ህንጻ ሰርቷል። አንቺ ምን ሠር ያለሽ አንተ ምን ሠር ያለሽ የሚባል ነገር አለ። የቤተሰብ ግፊትና የወዳጅ የጓደኛ ግፊት መኖሩ ግልጽ ነው። ግን ያ ብቻውን ወይም ያ ከዋናው ከመንግስት ፖሊሲ ወይም አጠቃላይ ሀገር ውስጥ ካለው ከኢኮኖሚ ቀውስ ጋር ሲገናዘብ ብዛንም ይደፋ ላይሆን ይችላል፣ ምክንያት ላይሆን ይችላል። ከምክንያቶቹ ግን አንዱ ነው። እርግጥ ነው ይሄ ሀሳብ እውነትም ኢትዮጵያ ውስጥ በኢትዮጵያ መንግስት ተወካዮችም ተንጸባርቋል። ሲንጸባረቅ አይቸዋለሁኝ። በአንዳንድ ሬዲዮ ጣቢያዎችም እንደዚያ አይቸዋለሁ። ተጫን ብለው ሲጠየቅ ግን ምሳሌ ሁኜ ሌላው ኢትዮጵያው ይሰደዳል የሚለው ከሌሎቹ ብዙ ነገሮች ጋር ሲታይ አንዱ ይሆናል እንጂ ብቻውን የበለጠ ሊሆን አይችልም። አንድ ሰው እንደው አገሩን ጥሎ ለምን ይሄዳል? ይሄዳል ቋንቋ ሁሉ ነው የሚሄደው። ብዙ ሪስክ ፋክተር አደጋዎችን ሁሉ ሳማዝን እንዴት ጥሎ ሊወጣ ይችላል? እና የሚከፋፉት ነገሮች ናቸው አብላጮቹ እና ወላጆች ልጆቻቸውን ውጡ ማለታቸው የጭንቀታቸው ጉዳይ ነው። ሀገሩን አንድ ሰው ለአቅማዳም የደረሰው ወይም ቤተሰብ ያለው ባለ ያለው ወይም ሚስት ያለው ሰው በማታ ከባለቤቱ ጋር ተኝቶ ያድራል። ጠዋት ተነስቶ ልጆቹን ይስማል፣ ወደ ትምህርት ቤት ይዞ ያመጣል። ያንን ጥሎ የሚወጣ ሰው ለምንድን ነው ሀገሩ እንዲህን የሚያደርገው ይህን ያስወገዱ ያስቸገሩት ነገሮች አሉት ማለት ነው። የገፋፉት፣ እና ብዙ ነገሮች አሉን እና ይሄኛውን ብቻ ትልቅ ነገር አድርጎ መውሰዱ ትክክል አይደለም። አንድኛው ቢሆንም ወደ ሌላ አንድ ከፍተኛ ነጥብ ሊሄድ እንግዲህ፣ በጥናታችሁ የዳሰሳችሁት የህገ ወጥ አዘዋዋሪ ነጋዴዎች ብዛት በአገር ውስጥ መገኘት ነው። እንዲያውም ህዝብን የሚያስተዳድረው መንግስት እንዴት እነዚህን ወንጀለኞች ሊያስቆም እንዳልቻለ ምናልባትም ከጉዳዩ ጋር ከተያያዙ የመንግስት መስሪያ ቤቶች ጋር ትስስርም ሊኖር እንደሚችል አመልክታችኋልና እስቲ ለዚህ ምን ማስረጃ አለ እና ምንስ ማድረግ ይቻላል? እነኝህን ህገወጥ አዘዋዋሪ ነጋዴዎች ለማስቆም ይህንን ጉዳይ በሚመለከት ዘመዶች ሁሉ አሉ፣ አገር ጥሎ የወጡ እና ይቅርታ አድርጎልኝ እና ይህን በፐርሰናላይዝ ባላደርገውም እንዴት እንደወጡ ሁሉ የምናቀው ነገር ነው። በየቦታው ሁሉ ደግሞ ስመረመር ቆይቻለሁ። ከመንደሮቻችን ሁሉ ደርስ ገብተው ደላላዎች አሉ፣ የሰው ደላላዎች አሉ። ይሄ ገና ይሄ መንግስት ስልጣን ሲይዝ ጀምሮ የተጀመረ ነው። እነዚህ ሰዎች ደግሞ አብዛኞቹ ህጋዊ ናቸው፣ ግማቸው ያለ ህግ ናቸው። ነገር ግን እንደ ኢትዮጵያ መንግስት ባለ ኩሽ በማይባልበት ቦታ ለአምስት ተፈራ ባለበት ሀገር መንግስት አያውቀው፣ ይሄ ነገር እየሄደ አይደለም። ህጋዊ የሆኑም ህጋዊ ያልሆኑም የሰው አዘዋዋሪ ሀይሎች ኔትወርክ አለ። አንደኛው ችግሩ እንግዲህ መንግስት የራሱ ህዝብን እንደ ሸቀጥ በመላክ ለሪሚታንስ የሚባል የሚያደርገው ነገር አለ። ሌላው ደግሞ ራሱ መንግስቱ አንዳንዱ ጠባይ ስንመለከተው በተለይ በፖለቲካ ችግር ያመጣሉ የሚላቸውን በራሱ መንግስት ገማብቶ ያስወጣል። ትልቁ አንድኛው እንደው ከኢኮኖሚው ችግር ከፖለቲካው ችግር ሶስተኛ የሚቆጠርበት ኢትዮጵያ ውስጥ ያለው የሰው አዘዋዋሪ ኔትወርኩ ነው ትልቁ። ከመንግስትም ጋር ግንኙነት አሎች አሉ። ህግ እያወጡ ነው አሉ ሰሞኑን። ህግ ማውጣት ሌላ ነገር ነው፣ ተግባራዊ ማድረግ ሌላ ነገር ናቸው። ሰውን የሚያዘዋውሩ ሀይሎችን ኔትወርኩ መበጠስ አለበት ባይነኝ በበኩሌ። ከመንደር ጀምሮ እስከ ኔትወርኩ እስከ ሊቢያ እስከ ጣሊያን፣ ሳኡዲ አረቢያ፣ እስከ የመን ከሶማሊያ ሁሉ ኔትወርክ አለ እስከ ሳውዝ አፍሪካ ድረሳለ ይሄን መንግስት ሳያውቀው የሚሆን ነገር አይደለም። ኢትዮጵያ መንግስት መንግስት ሳያውቅ የሚሆን ነገር ላይሆን ይችላል። ምንድን ነው የሚቀሰቅሱ እንዳሉ እንደውም ገጠር ውስጥ የሚኖሩ አባቶች ከብቶቻቸውን ሸጠው መሬታቸውን ባራጣ ሲዘው ሴቶች ልጆቻቸውን ወደ መካከለኛው ምስራቅ እንዲልኩ የሚያደርጉ የማህበረሰቡን ቋንቋ የሚናገሩ የመንደሩ የተሰገሰጉ እንደሆነ ይታወቃል። መንግስት እነኚህን ሰዎች አሳደው ይዞ ለፍርድ ማቅረብ ሌላ ነገር ነው። ነገር ግን ማስረጃ አለ ወይ የመንግስት መስሪያ ቤቶች ከህገወጥ አዘዋዋሪዎች ጋር የገንዘብ ግንኙነት እንዳላቸው ወይንም የሚያገኙት ጥቅም ካለ ግን ማስረጃ ለመኖሩ ነበረ የጠየኩት። ፕሮፌሰር ሚንጋ፣ ጥያቄው ትንሽ ከበድ ይላል። የህግ ተማሪ አይደለሁም እና እንግዲህ ይሄ ደግሞ የአንድ ፍርድ ቤትን የአንድ ሀገር የህግ ሲስተም በስራ ላይ መስራትና አለመስራቱን የፖሊሱን የጸጥታ ክፍሉን ከንቅዘት የጸዳ መሆንና አለመሆኑን መመርመር ያስፈልጋል። ግን አሁን ምንድን ነው መንግስት ራሱ የሚያውቃቸው ላይሰንስ ሰጥቷቸው ህዝብ ስራ አስቀጣሪ ምንድን ነው ኤጀንስ ነው ኤጀንሲ ይሏቸዋል ሀገር ቤት ውስጥ ያሉት በህጋዊ በሆነ መንገድና ህጋዊ ባልሆነ መንገድ የሚሄዱትን መለየት ያስፈልጋል። ለአብዛኛው ሰው ወደ ውጭ የሚፈልሰው ህጋዊ ባልሆነ መንገድ መሆኑ ነው የሚያሳየው። በህግ የሚወጣው አሁን እንደውም አንድ ጥናት ዩኤንኤችሲአር የሰራተኛ ማህበራዊ ጉዳይን ጠቁሶ ያወጣው ነገር ቢያንስ ወደ ግማሽ ሚሊዮን ሰው በአመት ይወጣል፣ ህጋዊ በሆነ መንገድ የሚል አንድ ጥናት አይቻለሁኝ። ህጋዊ ነው ህጋዊ ባልሆነ ህጋዊ በሆነ ቢያንስ አንድ ሺ አምስት መቶ ሰው በኤርፖርት ይወጣል ነው የሚባለው። ያንን በአመት ሲያስቡት ወደ ግማሽ ሚሊዮን አድርገው የገመቱት ሰዎች አሉ። ይሄ እንግዲህ የሚታየው እዛው ከዩኤን ኤችሲአር አካባቢ የሚወጣው ደግሞ የሚባለው ቢያንስ ቢያንስ ከግማሽ ያን ያህል ቁጥር የሆነው ህዝብ በህጋዊ ባልሆነ መንገድ ይወጣል ማለት ነው። ይሄ በሚባልበት ጊዜ መንግስት ሪሊ ድንበሮቹን ይቆጣጠሯቸዋል ወይ? ኬላዎቹን ይቆጣጠሯቸዋል ወይ? በዛ አካባቢ ውስጥ የተቀመጡት እና ኬላውን የሚቆጣጠሩት የኢሚግሬሽን ባለስልጣኖች ውስጥ ከሙስና ነፃ ናቸው ወይ ብሎ የሚለው ነገር አስቸጋሪ ነው። ይህንን ነገር ፖሊሲንግ ከባድ ስራ ስለሚሆን ሙሉ በሙሉ አንድን ሰው ወንጀለኛ ነው ብሎ ማለት ስለማይቻል ትክክልም ስለማይሆን መንግስት ግን ይህንን ጥናት በደንብ ማጥናት ይኖርበታል። አሁን ለምሳሌ ግን በሙስና ከተከሰሱት አንዱ ባለስልጣኖች ከአንድ ሁለት ዓመት በፊት የነበረው አንደኛው ራሱ የጸጥታ ክፍል ኃላፊ የነበረ ሰውዬ ብዙ ሺህ ዶላር ምናምን ቤቱ ተቀኘ የሚባል ነገር ስላለ መንግስት ከዛ ከሙስናው የጸዳ መሆኑን ያስቸግረዋል። ስለዚህ መንግስትም በአንድ በኩል አንዳንድ ተግባራዊ የሆኑ ነገሮችን የማይወስድበት ምክንያት የውስጡ የራሱ ችግር ስላሉበት ሊሆን ይችላል እና ይህንን እንግዲህ የራስ ምርመራ ማድረግ ያስፈልግ ይሆናል። ጥያቄች በጣም ቆንጆ ጥያቄ ነው። ነገር ግን በህገ ወጥተውን የሚያዘዋውሩ ሰዎች ልክ የጸበለስ እንደሚያሸጋግሩ ወይም ደግሞ በሙስና የተደኮሩ ሰዎችን አውጥቶ እንደመያዝ ያህል ነው። ኑ ሙስና ማድረጌ ነውና ኑና ያዙኝ፣ ወይ ተመልከቱኝ እያሉ አይደለም የሚሰሩት፣ ተደብቀው ነው። ሆኖም ግን ምልክታችን ሰዎች ተዘዋውሮ ለምሳሌ ከሰባ እስከ መቶ ሺህ ሰው ስደተኛ በኢትዮጵያ ወደ የመን ሁሉ እንደሚገባበት ጉዳይ አለ። ለእኛ ምስክራችን ይሄ ነው፣ መረጃው ይሄ። ደግሞ የመንግስት ችግር እንደሆነ ማወቅ ያስፈልጋል። ሙስና ከሕዝብ ተደብቆ የሚቆይ ነገር አይደለም። በህጋዊ በኩል ባይታየም ከሕዝብ ተሸውሮ የሚኖር ጉዳይ አይደለም። ስለዚህ ይሄ ነገር እስካለ ድረስ ሰዎች የሚሰደዱት ከሆነ ያለ ህገ ወጥ የሚሰደዱት ከሆነ ድረስ የሚያሸጋግሯቸው ሰዎች መኖራቸው ይታወቀ ነው ደግሞ ኔትወርኩ ከኢትዮጵያ ጀምሮ እስከ ውጭ ሀገር ድረስ መኖሩ መታወቅ አለበት። ለዚህም ደግሞ መንግስት ኃላፊ ነው ለማለት ፈልጌ ነው። ይሄ የሚያጠያይቅ አይደለም። አዘዋዋሪዎቹ ራሳቸው ኢትዮጵያውያን ናቸው፣ ኤርትራውያን ናቸው፣ በኤርትራን በኩል ስለዚህ እዛ ጋር ሊመረመር የሚገባ ጉዳይ አለ። ግን ቀደም ብለውም ዶክተር ሰኢድ ጠቀስ አድርገዋል። በቅርቡ እንግዲህ አሁን ሰሞኑን መንግስት በህገ ወጥ የሰው ልጅ አዘዋዋሪ የሆኑትን ሰዎች ጥብቅ እርምጃ እንደሚወስድ ካአሁን ቀደምም በዚህ ወንጀል የተከሰሱ ከአምስት እስከ ሀያ አመት በእስራት እንደሚቀጡና ና ሁለት ሺ አምስት መቶ ዶላር መቀጫ እንደሚከፍሉም ህግ አስቀምጧል። እንግዲህ ገቢራዊ መሆኑን አገር ውስጥ መኖር ወይንም ሌላ መመርመር ነው የሚጠይቀው። ወደ ማጠቃለያው እንሂድ። እናንተ የምትሰጡትንም አስተያየት የምትመክሩትንም ለመቀበል ያህል ቀደም ብለው ዶክተር ሚንጋ ነጋሽ ስለ ፖሊሲ አንስተዋል። ምንድን ነው መንግስት ማድረግ ያለበት? ጠቅለል አድርገው ይንገሩን ዶክተር ሚንጋ። ትሄዳለህ ወይ ሲኒርጅ ይሄድ አንተ እሺ። እኔ በበኩሌ ለአንድ ችግር መፍትሄው ራሱ የችግሩ ምንጭ ነው እና ለኢትዮጵያ ስደተኛ ምክንያት የሆኑ ሶስት ነገሮች ናቸው ትልልቆቹ። አንድኛው የስራ አጥነት ነው። ሁለተኛው ደግሞ የፖለቲካ ምህዳሩ ጥበት ነው። ሶስተኛ ደግሞ ቅድም እንደተናገር ነው ይሄ ኔትወርኩ ሰው አዘዋወሩ ራሱ ሰውም በመነገድ ስር የሰደደ ትልቁ ነገር ነው። ለምሳሌ የስራ አጥነት ችግር ካለ የኢትዮጵያ መንግስት መሬት ለገበሬው ማድረግ ያስፈልጋል። ለምሳሌ የግል የኢኮኖሚ እንቅስቃሴው እንዲያድግ መደረግ አለበት። የመንግስት ተጽዕኖ መቅረት አለበት ድህነትን የሚያስወግዱ ስራ የሚፈጥሩ ነገሮች መፈጠር አለባቸው ሰው ማዘዋወር የሚባለውን ነገር ደግሞ ራሱ ተከታትሎ ተግባራዊ ማድረግ ያስፈልጋል በአይኔ በበኩሌ ዋናው ነገር ቅድም ፕሮፌሰር መዳን እንደገለጸው የኢትዮጵያ መንግስት እያየው ያለው ይህን የሪሚታንስ የሚባለው ይህ ሰውን በመላክ የሚገኘው ገንዘብ እንደ ትልቅ ነገር እየታየ ነው። ኢትዮጵያ ውስጥ የኢትዮጵያ መንግስት ብቻ ሳይሆን ሌሎችም ሀገሮች በዚህ ላይ ይተኩራሉ። አንዳንዷቸው ሀገሮች ግን መታወቅ ያለበት ሰውን ከሀገር በማስወጣት በተለይ ጉልበተኛውን የተማረውን በማባረር የሚገኝ ጥቅም የለም። ሀገር ለመገንባት ከተፈለገ የተማረው ሰውና ወጣቱ ሰው እዛው ሀገሩ መቆየት አለበት። እነዚህን ነገሮች በደንብ አድርጎ እንደገና መመርመር ይገባቸው። የኢትዮጵያ መንግስት የሚመጣውንም አባዜ በሰው ላይ የሚደርሰውም ደግሞ ችግር በኢኮኖሚ ለሀገር ጉዳይ ለአርገት ጉዳይ ላይ የሚያመጣውን ችግር ሁሉ እንደገና መመርመር ያስፈልጋል። ጥናት ማድረግ ያስፈልጋል። ሌላው ደግሞ እቻ ሀገር ለተሰደዱ ዜጎች ራሱ በራሱ ገንዘብ መንግስት እንኳን ለላካቸው ሰዎች ግድ የሌለው መንግስት የኢትዮጵያ ብቻ ነው። ሕግም የላቸውም። ኤምባሲው ፊት ለፊት ኢትዮጵያ ወይ ቤሩት ስትገተት ምንም ነገር ያደርገው ነገር የለም። የሌሎች ሀገር ሰዎች ኤምባሲዎች ተወካይ አድርገው ዜጎቻቸውን ይከባከባሉ። እና ይሄ ነገር ሁሉ እንደገና መታየት ያስፈልጋል። ሌላው እንደውም መልክት ማረ ማድረግ የምፈልገው የኢትዮጵያ ህዝብ ውጭ ሀገር መሄድ ማለት ባርነት ነው። አደጋም አለበት። እድገት ለመፈለግ ከተፈለገ እዛው ሀገሩ መንገዱ መፈለግ አለበት። በሀይነጅ በበኩሌ እና ዙ ለወጣቶችም ለወላጆችም የማስተላለፈው መልዕክት ስደት ጥሩ አይደለም። በተለይ በተለይ ላልተማራ ሰው በጣም ላልተማረ ምናልባት ስደት የሚመቻል የሚባለው ትልቅ በጣም ለተዋው ዶክተሮች ለሆኑ ቴክኒካል ሰዎች እነሱ ሊሆን ይችላል። ግን ያም ቢሆን ራሱ ለአንዲት ሀገር የአእምሮ መድማት ነው የሚያመጣው። ከኢትዮጵያ አሜሪካ የሚመጣው ሰው ለአሜሪካ ይጠቅማል፣ ግን ኢትዮጵያን ይጎዳል። ለሀገርም ማሰብ ያስፈልጋል። በአይነኝ በበኩሌ። እሺ፣ ዶክተር ሳይድ በጣም አመሰግናለሁ። ፕሮፌሰር ሚንጋ ነጋሽ፣ ዶክተር ሰዒድ ያላነሷቸውን ነጥቦች ከኢትዮጵያ ምሁራንስ ምን ይጠበቃል? ከህዝብስ ከራሱ ምን ይጠበቃል? ይሄን አክለው የራስዎን አስተያየት ቢሰጡኝ። አዎ ምሁራንን በሚመለከት የምሁራን ስራ ማስተማር ነው፣ መግለጽ ነው፣ እውነቱን ሳይፈሩ ወይም ሳያዳሉ መናገር ነው። በዚህም በአንቺ ፕሮግራምም ቀርቤ የምናገረው በዚህ ምክንያት ነው። ውጭ ያለው ኢትዮጵያዊ ዳያስፖራ የሚባለው ራሱ ራሱን አንድ ማድረግ አለበት። ህዝቡን ደግሞ ስለ ሀገሩ ጉዳይ የሚናገር መሆን አለበት። ክፉና ልማቱንም ነገር ሳይፈራም ሳይቸርም መናገር አለበት ብዬ ነው የምገምተው። ሀገር ውስጥ ያለው ሰው ደግሞ መጀመሪያ መንገድን ከማነሳቱ በፊት መረጃ ማግኘት ሙሉ አስተማማኝ መረጃ ማግኘት ይኖርበታል ብዬ ነው የማስበው። በመንግስት በኩል በሚመለከት ደግሞ መንግስት በመጀመሪያ ስህተት መኖሩን ሙሉ ማመን ይኖርበታል፣ እና መውጣት አለበት፣ ኃላፊነትም መውሰድ አለበት። ወደ ውጭ ሀገር ሄዶ በሰራተኝነት መስራት በኢትዮጵያውያን የተጀመረ አይደለም፣ መቀጠልም ያለበት ጉዳይ ነው ግን ጉዳቶቹን ደግሞ በደም ማጤን ያስፈልጋል እነ ግብጽ ምን አደረጉ? እነ ባንግላዴሽ ምን አደረጉ? እነ ህንድ ምን አደረጉ? እነ ፊልፒንስ ምን እያደረጉ ነው? ብለው ወደ ውጭ የሚሄዱትን ሰዎች የቅድሚያ ዝግጅት ከሄዱ በኋላ ደግሞ ኮንትራታቸውን የሚስተካከልበት የስነ ልቦና በተለይ ሴቶቹ ላይ የሚደርሰው የቤት ውስጥ ያለውን ጭንቀት፣ ጾታዊ ጥቃት ይሄንን ነገር የሚቋቋሙበትን ኤምባሲዎቹ ዴስክ ከፍተው ለዛ አገልግሎት የሚሰጡበት ቦታ እና ሰርቪስ መኖር አለበት እንጂ አሁን የመን ላላችሁ ሰዎች ስልክ በዚህ ቁጥር ደውሉ፣ ሊቢያ ላላችሁ ሰዎች ፎርሞ ፈርቡ ምናምን የሚባለው አካሄድ የሚያመረቃ ነገር አይመስለኝም። እኔ በበኩሌ በመጀመሪያ ያለው ጉዳይ የትኛውን ፕሮብሌም ለማስታገስ እየሞከርን መሆኑን ማወቅ አለብን። በሀገር ውስጥ ያሉትና በመንግስት ቁጥጥር ያሉትን ነገሮች መንግስት ያንን ነገር እየተከታተለ መፍትሄ መስጠት ይኖርበታል። በውጪ ደግሞ ግሎባል የሆኑ ነገሮች በዓለም አቀፍ ደረጃ ያሉትን ደግሞ መንግስት ከሌሎች ሀገሮች ጋር እየተስማማ ስምምነቶችን እያደረገ ዳያስፖራው ጋር እንደዚህ ጦርነት አይነት አካሄዱን ትቶ ዳያስፖራው ካለው ሕዝብ ጋር መንግስት ፊት ለፊት የሆነ ቀጥተኛ ውይይትና ሰላም መመስረት ያለበት ይመስለኛል። ጨርሻለሁ። አንድ ነገር ማሳሰብ ያለችኝ እህቴ ከቻልኩ፣ ይሄ ደግሞ በወልስትሪት ጆርናል የሚባለው እኔ በየቀኑ የማገኘው ጋዜጣ ያወጣው ከአንድ ሶስት አመት በፊት ያወጣው ነው። ሳውዲ አረቢያ እንደገና ሀገሯ ውስጥ ያሉ ሰዎችን ለማባረር እየተዘጋጀች ነው፣ ከሁለት አመት በፊት እንዳደረገች ሁሉ ሌላ ዙር ጀምራለች። እና ለዚሁ ስደተኛውም የኢትዮጵያ መንግስትም የኢትዮጵያ ህዝብ ተጠንቅቆ እርምጃ እንዲወስድ ነው ስደተኛ ከዛ ካለ አችን አገር ጥሎ የሚወጣበት መንገድ ቢፈልግ መልካም ነው። የኢትዮጵያ መንግስትም ለዜጎቹ ዝግጁ እንዲያደርግ እንዲያደርግና ከአሁን በፊት የታየው ይሄ የሚያሳፍር ሁኔታ እንደገና እንዳይሆን ያስፈልጋል ትናልና ወል ስትሪት ጆርናል እንዳለ ከሆነ እዛ አገር የተወለዱትንም ሁሉ ጠቅላላ ሳኡዲ አረቢያ ለማባረር እየተዘጋጀች ነው። ፖለቲካም መጠቀም ያርገዋለች እና ለዚህ ሁሉ ሁላችንም እንድንዘጋጅና እርምጃ እንድንወስድ እፈልጋለሁ ለማለት ፈልጌ ነው። አመሰግናለሁ። እሺ፣ በጣም አመሰግናለሁ ስለሰጡን አዲስ መረጃም፣ ፕሮፌሰር ሰይድ ሀሰን በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር፣ ፕሮፌሰር ሚንጋ ነጋሽ በደንቨር ሜትሮፖሊታን ስቴት ዩኒቨርሲቲ እና በዊት ዋተርስ ጆሃንስበርግ ዩኒቨርሲቲ የአካውንቲንግ ፕሮፌሰር፣ ስለ ጊዜያችሁ በጣም አድርጌ አመሰግናለሁ። ስለሰጣችሁን ትምህርታዊ መረጃ በጣም አመሰግናለሁ።